ሰላም፣ ጠና ስጠልን የተከበራችሁ አድማጭ ተመልካቾቻችን፣ እንደ ረምሳችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤዬ መሰናዶው ጀመረ። ቶች እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርግናል። የሚገርምች በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆች ሳይፈር፣ የሚገርምች እኛ ብዙ ስልጠና የሚመስለን አሁን እግር ኳስ የሚያሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስላል። የወጣቶች እግር ኳስ አሰልጣኝ ባይነሽ አራጋውን ነበረ እየሰማ ነው። በምሽቱ በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ዘና ላይ ደንገር ደግሞ የምሽቱን መሰናዶ በመምራት በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ ከመላ የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንቆይ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። መሰረተ ሶስት አመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከእለት ተዕለት ህይወት ጋር እንዲዋሃድ ለማድረግ በግንዛቤ ላይ አትኩሮት አድርጎ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ግብረሰናይ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች የስፖርትና የህይወት ክህሎት እንዲሁም ደግሞ የተለያዩ ስልጠናዎችን እንዲያገኙ በማድረግ እንዲሁም በሁሉም የስፖርት ዘርፎች ላይ ያሉ ቡድኖች ከተለያዩ ተቋማት ጋር ትብብሮችን እንዲያዳብሩ ለማድረግ እየሰራ ይገኛል። በተጨማሪም ደግሞ ተቋሙ በተለያዩ የስፖርት አሰልጣኞች የህይወት ክህሎትና ሁለንተናዊ ስልጠናዎችን እንዲያገኙ በማድረግ ላይ ይገኛል። ከተቋሙ ዋና መስራችና ስራ አስፈጻሚ አህዱ ገብሩን አነጋግሬ እንዲሁም ሌሎች ተገልጋዮችን አነጋግሬ ያሰናዳዋት ዘገባ ቀዳሚው ነው። የፎርችኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናት እና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናት እና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎርቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱ ትስስርም እንዳገዛቸው ነው የምትናገረው። ፖርቶች እኛ ጋ እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርግናል የሚገርምች። በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ በልጆቹም ሳይቀር የሚገርምች። እኛ ብዙ ስልጠና የሚመስለን አሁን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው ይመስላል። ግን ዴቨሎፕመንት ላይ ታሽ ልጆች ላይ ስትሰሪ ጽናን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙውን ነገር የሚያስተምሩት እና በጣም ብዙ ብዙ አናውቀው በእግር ኳሱ በጣም አሁን አንድ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ጎን ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋቹ ባይሆኑ ህይወታቸው እንዳይጨልም ነው። በጣም በ ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይር እነሱን የሚያገኙት ከዛም በመነሳት አሁን ብዙ የምናስተምራቸው ዜዎች አሉ። እንደነሺ በተፈጥሮ ነችራ ሊያገኙት ሚስትር የሆኑት ነገር አለ አደለን ተመርኩ ዘን የእግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን፣ እንደ ማኔጅመንት ማን እናስተምራቸው ብሎች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎች ና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊ ና መንግስታዊ ያልሆኑ ተቋማት የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎች ና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነት ማንነታቸውን በመጠቀም መዋለናዊያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሶሶዎች አሉ ወይም ደግሞ የተመሰረትባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር በእንግሊዝኛው ትንሽ ይፈላል የኔትወርክን ፓርትነርሽፕ ፕላትፎርምን መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም ሀያሰላሳ አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ። የፌዴሬሽኖች አሉ። ዳርች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩን ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ። ስፖርት እንደ መሳሪያ የሚጠቀሙ መንግስታውያኑ ተቋማት አሉ። እነሱን፣ ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለመፍጠር ነው የመጀመሪያ ዓላማችን። ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑም ያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃይውን፣ ሬፊጂውን፣ መርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚያ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንዲስትራል ካፓ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም፣ እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኛነትና የመጨረሻው ፒላራችን የመሰራበት ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዶ ገብሮ በተለይም የሚሌኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ አሁን ኢኳል ፔይ ሴቶችም ወንዶችም በስራ ቦታ ሊሆን ይችላል በስፖርቱም ላይ ኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል አስራ ሶስት ላይ የክላይሜት አክሽን ያለ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናሉ ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሺፕ ፎር ደ ጎልስ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሽፕ ያስፈልጋል የሚለው አሰፋውንዴሽን ነው። የእግር ኳስ አሰልጣኟ አባይነሽ በስፖርት ፎርቼንጅ አማካኝነት የአሰልጣኞች ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ በወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ ሀያ እንሆናለን መሰለኝ ካልተሳሳትኩኝ እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር አሰልጣኞቹ ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጥተሆን ትምህርት ሲሰጥ ያኔ አሁን እና ሀዱ እና ዶክተር ታዲዎስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ፣ ሰውየው አጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበት ሁኔታ ታውቂያለሽ፣ ብዙ ነገር የጨላለም ግን ሰዓት ላይ ነን። ስፔሻል ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በ የሚሰማው ሶሻል ሚዲያው ምን ምን ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ፣ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ፣ እዛም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም የተለያዩ ባለስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ፣ ያሉበትን ተግዳሮቶችም አሉ እንዲጠቁማል። በተለይ ሰው ላይ ስትሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው እያወራን ያለ ነው ስለ ህይወት ክህሎት ነው እያወራን ያለ ነው የሚደት ይልቅ ትርፍ የምታገኝበት ነገሮች አሉ። ስለዚህ እኛ ስፖርት ፎር ቼንጅም ስንለው በረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅቱ መስራች ስራ አስኪያጅ ቮለንተር ነው የማደረገው። ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን፣ ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረጽ አንጻር ምን ይፈልገዋል? ያ ላይ ይቀር ያኛው ነው ግን በዋነኝነት ሁለተኛው ቻለንጅ አለም ላይ በጣም ትላልቅ ተቋማት አለ ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ። እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ል ምንም ስራ አይሰሩ። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉትም። የስፖርት ፎርቼንጅ መስራችና ዋና ስራ አስፈጻሚ ኢህዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው። የጋቢና ቪ መሰናደው ይቀጥላል። ዩናይትድ ስቴትስ ውስጥ የሁለንተናዊ ጤናን ወይም ደግሞ ዌልነስ ንቃትን ለማስፋፋት ጥረት እያደረጉ ከሚገኙ ትውልድ ኢትዮጵያውያን መካከል አንዷ ቤቴልሄም በቀለ ናት። ኪነት ቤት የተሰኘው ተቋም መስራች የሆነችው ቤቴልሄም ወጣቶች አእምሯዊና አካላዊ ጤናማነትን የሚያሳድጉበትን ሙያዊ ምክር ትለግሳለች። ቤተሰብና ማህበረሰብ ተኮር አንቂ መድረኮችንም ታስተባብራለች። በተዛማጅ ጉዳዮች ላይ ከሀብታሙ ስዩም ጋር በቅርብ ጊዜ ቆይታ አድርጋ ነበረው። ወደዛ ነው የምናልፈው። ኪነት ቤት ሚስተር ልንገር ሀብታሙ ድሮ ተወዛዋጅ ነበር ማለት አሜሪካ ውስጥ ነው ያደግኩት። ራሴ ተምሬ ልጆችንም ማስተምር ነበረ፣ ፐርፎርመንስ ሰራ ነበር። እና በዛ ባህላችንን እንዴት አድርገን እንደምናሳይ በዛ ምክንያት ነው ኪነት ቤት የተባለው። በኪነት ቤት ውስጥ ደግሞ እኔ ኮሚኒቲውን እንዴት አድርጎ ስፔሻሊ ወጣቶች ላይ እንዴት አድርጎ እንደረዳቸው ራሳቸውን ማወቅ እርስ በርሳቸው መተያየት፣ መረዳዳት የሚለውን ነገር አይቼ ነበር ማለት ነው። ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። እዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን። ብዙ ፈተናም ነበረ ያንን ነገር ለኮሚኒቲያችን ምንድነው ማድረግ አለብን? እስፔሻሊ፣ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው። ጀነራሊ እንደሱ ነው፣ ኦፕሬት ብናደርገው አይደለም። እና ኮቪድ ሁላችንን በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው? በማለት የተለያየ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኩባንያ ያድርጌ ኦርጋናይዝ አንጀምረውም በማለት ነው የተጀመረው፣ አይነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልድ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ? እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ፣ ቅድም እንዳልከ ከኮቪድ ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት እስኪል ነው የሚያስፈልገው? ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው። ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው? ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው አሁን ደግሞ ስፔሲፊካሊ ኮችኝም ጀምረናል። ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችን ስሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያንን ያንን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ እሱ ላይ ብዙ አይነት ኮችኝ እና የተለያዩ ቦታዎችን ይሄዱኝ ይሄድኩኝ። ያው ኪነት ቤትንም ሬፕሬዘንት በማድረግ ማለት ነው። ስፒኪንግ ኢንጌጅመንትም አደርጋለሁ። ስለዚህ አይነት ሞልቲ ጀኔሬሽንል እናቶቻችን፣ አባቶቻችን፣ ወጣቶችንና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በርሳችን መተያየት የምንችለው? እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመርዳታችን በፊት? በማለት ብዙ አይነት የተለያየ አይነት ፕሮግራሞችን እያደረግን ነው። ሞስሪ ደግሞ ቨርቹዋል ናቸው፣ ሰውም መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ሰው የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ፣ ህዝቦቻችን በሙሉ እዛ ስላሉ፣ ወጣቱንም ባለበት ለመድረስ በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው? እውነትህን ነው። ወጣቶች ስንል አንደኛ እንደ እድሜው ይለያያል አይደለም። በጣም ትናንሾች ልጆች አስር ዓመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴጅ የተለየ ነው። አስራ ሶስት አስራ አራት አስራ አምስት ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው። አንድ አንዱ ትልቅ ነገር ነው እና ኤጅ ስቴት የተለያየ አይነት ምክር ነው የሚያስፈልገው አንድ እሱ ነው። ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሄልቲ በሆነ መንገድ ባውንደሪ ሴት የምናደርገው እንዴት ነው ወጣቱንም? ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው እና ምንድን ነው የምንሰጣቸው ምንድን ነው እነሱን የሚረዱትና የሚረዳቸው ነገር ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ፣ ትናንሽ ልጆች እኔም የራሴ ልጅ አለኝ፣ ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጭ በመውጣት ናቹራል ሰን ላይት በማግኘት ብዙ አይነት ነገር በንፊት አድርገናል። ወጣቶች ግን ይህንን ይህን ነገር ቤት ያደርጋል። አድቫንቴጅ አለው፣ የእውቀት ጊዜ ነው፣ ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለህ ቫይታሚን ዲ ጥረት ይመጣል በጣም ምክንያቱም ውጭ ህይወቱ ውስጥ ሆኖ ነው የሚሰራው ሁሉ ነገር ውስጥ ነው እና አይምሮ የቫይታሚን ዲ ጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል እና ምንድን ነው አድቫንቴጁ ለእናንተ። ኦኬ ይሄንን ከሆነ እንዴት አድርገን ነው ባውንደሪ ሄል የሆነ ባውንደሪ መስራት እና ማድረግ ያለብን አንድ። ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር። በአካልም ሆነ ቨርቹዋልም ቢመጡ እኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ ፍዝዝ ወደ ባየር ላይ ምንም ሳያስቡ ሰብካንሸስሊ ዝም ብሎ መፍሰዝን የማያደርግ ነበር አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸውን ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶች የምመክረው። ለቤተሰቦች እንግዲህ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል በማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሀሳብ የራሳቸውን መድረክ ሲያዘጋጁ፣ ሲያካፍሉ እናያለን። በትውልድ ኢትዮጵያውያን ዘንድ ይሄ ሀሳብ ምን ያህል ሰርጸዋል? ምን አይነት ነገሮች ሊስተካከሉ ይገባል ወደሚፈለገው ደረጃ እንዲደርስ የተለያዩ አይነት ሰዎች መኖራቸው በጣም ደስ ይላል ምን ያህል እየረዳ ነው በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙ ነገርም ስለነበረ በሀገራችን በዛ ሰሞ በጣም ብዙ ኢሞሽናል ፔን ነበረ ሜንታል ጭንቀትም ነበረ በዛ ሰዓት ኮቪድ ራሱ ያመጣው በእኛ ሀገርም የነበረው ነገር ስላለ ማለት ነው እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መሙ ምንድን ነው ወደ ውጭ ብቻ እየጠቆምን ሳይሆን፣ ወደ ራሳችንም እየተመለከትን እያስተዋልን እኔ ጋ ምንድነው የሚሰማኝ፣ ለምንድነው እንደዚህ የሚሰማኝ የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቭሊ። ያው ደስ የሚለው እኛ ሁል ጊዜ ሂል ማድረግ እንችላለን ሁል ጊዜ ምንለወጥ እንችላለን። እግዚአብሔር የሰጠን ጸጋሱ ነው። ራሳችንን እንዴት አድርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም አፖርቱኒቲ አለን ግን ብዙ የተሸከመ ሰው ሶሻሊም ደግሞ ብዙ አይነት እኛን ኢንዲቪጁዋሉን ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ያንን ነገር ሰግተን ራሳችን ላይ ሰርተን እርስ በርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም እዚህ ስትመጣ ኢትዮጵያነትን ሳትለውጥ ሳትቀይር፣ በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ታደርግ እና ሰብኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን ኢትዮጵያነታችንን ስታለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንም ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚህ እንደዚህ አይነት ነገር ላይ እንዳየወት ከሆነ ስቲል ስራ ያስፈልጋል። ይሄ ሁለንተናዊ የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ፣ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችን የሚያጠቃልል እንደሆነ ይታወቃል። ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ። ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ? ትልቁ ነገር ማስተዋል ነው ማለት ራሳችንን አብዘርቭ ማድረግ፣ ማየት እና ፓተርናችንን ማስተዋል አንድ ነገር፣ ኢሞሽናችንን ኢግኖር አለማድረግ ትልቁ ነገር ማለት ነው። ብዙ ጊዜ ትናንሽም ሆነን ስናለቅስ ምን ያስለቅስሃል? ምን ያስለቅስሻል? ተብለን የምናለቅስበት ሪዝን ግን አለ። እነዚያን ነገሮች ዝም ማስባል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉናል፣ ቶሎ ብሎ ዝም ያስብሉናል። እና ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው የቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰቡ ምን እንደሆነ እንዳናስተውል ያደርጋልና ራሳችንን ራሳችን ማስተዋል ስንጀምር፣ ራሳችን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገውን ይሄንን ለውጥ ሰፖርት የሚያደርገውን ነገር ራሳችንን መረዳት የማይሆን ነገር ለእኛ ማስቆ አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለሙሉ ጥጥ እስክትል ድረስ ላትረዳት ትችላለ። ከዛ በፊት ልታቆም ትችላለህ። ያን እርዳታ ከአንተ የሚያገኝ ሰው ደስ ላይልም ይችላል፣ እና አንተ ግን የምታስበው እኔ ከወደድኩኝ እኮ አንተንም ማረዳ አንችንም ማረዳ ምን የሚለው በሚለው ነገር ላይ ስለሆነ እንደዚህ ነው። እና እንደዚህ እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር፣ ለራሳችን ብቻ፣ ሰው ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረግኩ ነው አሁን? በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችንን ለሰው ትናንሽ ልጅ ያለን አሁን ትንሽ ልጅ ስራ ገል እያደረገ እየተነሳ ሲወድቅ እየተነሳ ሲወድቅ ምንድን ነው የምንለው? አይዞ በርታ አይደለም የምንለው። እኛም እየተነሳን ስንወድቅ አይዞሽ በርች እያለን ራሳችንን አብዛሉ ብናደርግ እና ኮሚኒቲ ቢልድ ብናደርግ በጣም ይረዳናል። የኪነት ቤት የመቼ ዘመን ህልሞች ምን እንደሆኑ ጠቅላላ አድርገሽ ብትነግሪ ነው በእስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ በርካቶችን ለማንቀጥ ችላችኋል። የመጪ ዘመን ህልማችሁ ግባችሁ ምንድን ነው? አስተሳሰባችን ሰፋ እያደረገን ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲውን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር እኮ የሚያዩትን እያዩ ነው። ወደ ፊቸርም የሚመለከቱት እና እኛ ሴቱ ጋር ነን በማለት ተያይዘን እንዴት አድርገን ነው ወደፊት የምንሄደው የሚለው ነገር ላይ እየሰራን ነው። አሁን በወራንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ። ፍሪ ነው። ለኮሚኒቲ ያደረኩት ያደረጉት በዙም ነው። ጀምረናል ማለት ነው። አሁን ሶስተኛውን አራተኛው ወር ላይ ነን ያለ ነው። ዌልነስን ሙቭመንትም ላይ ደግሞ የሆነ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው ምን እናንተ እዛ ላይ ተገናኝተን ነበር፣ እና ሙቭመንት ፎር ዋልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ፣ ውዝዋዜ ፎር ዋልነስ። አሁን ደግሞ ወደዛ በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው፣ ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ሴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሪኤት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሪኤት አድርገን በምን አይነት መንገድ ነው ነገሮችን የምናሰራጨው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ሴት ያሉት በዚህ አጋጣሚ ከኔ ጋር ፓርትነር ማድረግ ከፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል። የኪነት ቤትም ዓላማ ዋናው አንድ ሚሊዮን ሰዎችን በአስር ዓመት ውስጥ ለወልነስ ኮቸር ወልነስን ቢልድ ለማድረግ ስፖርት ለማድረግ ነው እና ወደ መቶ ኦርጋናይዜሽኖች ጋር መስራት እንፈልጋለን፣ ፓርትነር ማድረግ እንፈልጋለን። እና እንደዚህ እንደዚህ ዓይነቶችን ሀሳብ የሚጋሩ አብረን የምንሰራ ሰዎችም ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ እንዴት አድርገን ነው የምንሰራውን የሚለው ነገርንም እያሰብን፣ በተለይም በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ትውልድ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኟቸው የሚገቡ ሀሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን ሀሳብ ስላቀበልሽን ሀሳብ ሁሉ በእጅጉ አመስጋኞች ነን። በጣም አመሰግናለሁ። በአድማጮቼ እና በተመልካቾቼ ስም በጣም አመሰግናለሁ። ዝግጅታችን ይቀጥላል። አስከትለን ደግሞ የምናልፈው በዚህ በዋሽንግተን ዲሲ የሚገኝ የተለያዩ ሀገር ስደተኞችን ባህል የሚያስተዋውቅ አንድ ምግብ ቤት ወደ እናንተ እናቀርባለን። አልባ ጋልዳሜዝ ማዕድ ቤት ውስጥ ምን ማድረግ እንዳለባት ታውቃለች። በዋሽንግተን ዲሲ ዋይት ሀውስ አቅራቢያ የሚገኝ አንድ የስደተኞች ምግብ ቤት ዋና ምግብ አብሳይ ናት። ጋልዳሜዝ ከ20 ዓመት በፊት ወደ ዩናይትድ ስቴትስ ከኤልሳልቫዶር የመጣች ስደተኛ ናት። ብዙ ስራዎችን ብትሞክርም ምግብ ማብሰል ግን ልቧን አሸንፎታል። ይህ ምግብ ቤት የዓለም ሀገራት በሙሉ ድብልቅ ነው። በምግብ ቤቱ የሚቀርቡት የተለያየ ሀገር ገበታዎች ዝርዝር በዩናይትድ ስቴትስ ያሉ ስደተኞች ባህልን የሚያሳዩ ናቸው። ሁሉም ገበታዎች የራሳቸው ታሪክ አላቸው። ጋልዳሜዝ የቬንዙዌላም ሆነ የህንድ ምግብ አሊያም ደግሞ የሌላ ሀገር ምግብ ስታዘጋጅ ሁሉም ሰው እንደ ቤቱ እንዲሰማው ትሻለች። እዚህ ስትመጣ በቃ ቤት መጣ ማለት ነው። የስደተኛ ምግብ ቤቱ አጋር መስራቾች እንደ ጋልዳሜዝ ተመሳሳይ ፍላጎት ያላቸው ሲሆን ለስደተኛ ጉዳዮች ቅስቀሳ ማድረግ የሚሻሉ ምግብ ቤቱ የስደተኛ ጉዳዮች መሻሻል እንዲያሳዩና ስደተኞች ድጋፍ እንዲያገኙ ከሚረዱ ሀገር በቀል ተቋማት ጋርም በትብብር ይሰራል። ቴያ ኢቫኖቪች አጋር መስራች ናት። ሳስበው ማህበራዊ ተልእኮን ከፈጠራ ጋር ያቀናጀ የንግድ ሞዴል በጣም መልካም እና ከዚህ ቀደም ያልተሞከረ እንደሆነ ነው የተሰማኝ። ኢቫኖቪች ከቤልጅም ዓለም አቀፍ ተማሪ በመሆን ወደ ዩናይትድ ስቴትስ የመጣች ናት። ሌላኛው አጋር መስራች ደግሞ ፔተር ስቼስተር ነው። የአሁን ዘመን ስደተኞች ታሪክ ቀድሞ ወደ ዩናይትድ ስቴትስ ከመጡት ጣሊያናዊ ቤተሰቦቹ የተለየ አለመሆኑንም ይናገራል። ለሀገራቸው የተሻለ ሕይወት ለማግኘት ለልጆቻቸው የተሻለ የትምህርት እድል ለመፍጠር፣ እንዲሁም ቅጣትና በደልን ሸሽተው ነው የሚመጡት። ሽተሽተር የድንበር ደህንነትና ህጋዊ ስደትን ከሰብአዊ ራዕይ ጋር ማቀናጀት ይቻላል ይላል። አሜሪካ እንደ ሀገር የምትሻውን ደህንነት ለማምጣት የስደተኛ ህጋችን ለማዘመንና ለማሻሻል መንገድ መፈለግ አለብን። ሁሉም ሀገር ድንበሩን እና ዜጎቹን መቆጣጠር ቢፈልግም ነገር ግን በተመሳሳይ ደግሞ ሰብአዊነት የተሞላበት የስደተኛ ህግ ያስፈልገናል። ኬትሪን ጋርሲያ በምግብ ቤቱ ረዳት ስራ አስኪያጅ ናት። ወደ ዩናይትድ ስቴትስ ከሶስት ዓመት በፊት ነው የመጣሁት። እንደውም ነገ ልክ ሶስት ዓመት ይሆነኛል። ጋርሲያ በቬንዙዌላ በወር 20 ዶላር ደሞዝ ህይወቷን መግፋት ስላቃታት ወደዚህ መጥታለች። ፓስፖርት አወጣሁና ልክ ቪዛ እንዳገኘው ወደዚህ መጣሁ። ጋርሲያ በመጣች በስድስት ወር ጊዜ ውስጥ በስደተኛ ምግብ ቤት ውስጥ ስራ አግኝታለች። የጥገኝነት ጉዳይ ጠበቆቹ ክፍያ በጣም ውድ በመሆኑ ስራ ያስፈልገኝ ነበር። ጋልዳሜዝ ጋርሲያ እሽተ ሽተር እና ኢቫኖቭች ሁሉም የተለያየ ታሪክ ያላቸው ስደተኞች ሲሆኑ ምግብ ቤቱ አንድ ላይ አሰባስቧቸዋል። አሁን ላይ ሁሉም ለራሳቸው ለቤተሰቦቻቸውና በዙሪያቸው ላሉት በሙሉ አዲስ ህይወትን መፍጠር ችለዋል። ለአሊኒ ቧሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ የተከበራችሁ አድማጭ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ የተጠናቀቀ። ኤደን ገረመ ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በቅንብሩ አብሮ የነበረው። ከመላው የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።